Is the American Times Radio? Ta Oh, beautiful. oh. United States, who let Mato Arba Sost Amatuan Zareda Fenich. America. America, the beautiful, no. Yes, I'm Machala Chute, Zagabay Zanan. Till of success. በ19ና በ25 ሜትር አንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 27 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ፕሮዲሰሩ ንጉሡ ታምሬ የዕለቱ ስርጭት ቴክኒሽያን ቫስኮ ቮላሪጅ፣ የምሽቱ ስርጭት ዋና አዘጋጅ አሉላ ከበደ። በምሽቱ እያስተናገድናችሁ ያለነው ያለ ነው ሶሎሞን አባተና አዳንች ፍሳየንን በድጋሚ እንደምናመሻችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። በጅጅጋ ከተማ በክልሉ የቀድሞ አስተዳደር በተገነቡ ኮንዶሚኒየም ቤቶች ላይ በህገ ወጥ መንገድ ገብተዋል ባላቸው ነዋሪዎች ላይ ጥቃት መፈጸሙን ተጎጂዎች በተለይ ለቪኦኤ አስታወቁ። በጥቃቱ ሁለት ሰዎች የቆሰሉ ሲሆን ቁጥራቸው ያልተገለጸ ሌሎች ደግሞ በቁጥጥር ስር ውለዋል። እርምጃው አንድ ጎሳን ለይቶ ያጠቃ ነው ያሉት ቅሬታ አቅራቢዎች፣ በዚሁ ምክንያት በከተማዋ ውጥረት ነግሷል ብለዋል። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ እርምጃው ስህተት ነበር ብለዋል። አዲስ ቸኮል ዝርዝር አለው። አቶ መሀመድ የተባሉ ቅሬታ አቅራቢ ለቪዮ እንዳስታወቁት በትላንትናው ዕለት ከስራ ሲመለሱ ባለቤታቸውና ጎረቤቶቻቸው በቁጥጥር ስር ውለው እንዳደሩና ዛሬ እንደተፈቱ ገልጸው እርምጃው ግን ዛሬም እንደቀጠለ ይናገራሉ። የፍርድ ቤት ትእዛዝ ሳይመጣ ሕጋዊ ነገር ሳይሆን ያለምንም ማስረጃ በቀጥታ ወታደሮች ሲመምጣት ንብረቶቻችንና ልጆቻችን ሚስቶቻችን አባረው ምንድን ነው ብለን ሲመጣ እኛ ራሳችን ከመደብደብ አዋህ ነው ያወጣል ያለ ጊዜ ገደብ በጉልበት የተታዘን ኃላፊ ወታደሮች በመላክ ንብረቶቻችን እየተወረወሩ የት እንዳለ አናውቅም። በገልጋጭ ለሬታዎች ብናላቸው ንብረቶቻችን መልሱልን በሚኝበት ጊዜ ዱላ፣ ጥይት የተጎዳ በጣም የተገባ ሲካለ ሰዎች ያሉት። እስካሁን ምን ያህል ሰዎች ይሆናሉ የቆሰሉት? ሁለት ሰዎች ናቸው ለጊዜ የቆሰሉት። ቤትስ ለቃችሁ ውጡ የተባላችሁት ስንት ሆናላችሁ? ወደ አስራ አንድ ቤቶች ነው። የግጭቱ መነሻ በቀደመው የአብዲ ኢሌ አስተዳደር ከመሬት ባለቤቶች ላይ ያለ ካሳ ተገንብቷል የተባሉ ኮንዶሚኒየም ቤቶች ላይ በህገወጥ መንገድ የገቡትን ለመከላከል እርምጃ መወሰዱ ነው። ቅሬታ አቅራቢው አዲሱ የክልሉ ፕሬዚዳንት ሙስጠፊ ኡምር ያለ ካሳ በተወሰደው መሬት ላይ የተገነቡ ኮንዶሚኒየም ቤቶች አርባ ፐርሰንቱ ለባለመሬቶች ይሰጣሉ ተብሎ ቃል ስለተገባ የዛሬ አስር ወር ገደማ ገብተናል ይላሉ። ሆኖም የጸጥታ ኃይሎች ያለምንም ማስጠንቀቂያና ያለ ፍርድ ቤት ትዕዛዝ በኮንዶሚኒየሞቹ ገብተው ከሚኖሩት መካከል የአንድ ጎሳ ተወላጆችን ብቻ በመለየት ጥቃት ፈጽመዋል ብለዋል። የክልሉን ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድን ስለ እርምጃው ህጋቢነት ጠይቂያቸው ነበር። ምንም ከብሬ የተነጋገረው ነገር አይደለም። ይህ ነገር ቤቶቹ ሶስት ቦታ ነው ያሉት እና ሶስት ቦታዎች እንደ መንግስትም የምናወጣ ከሆነ ሰዎች በህገወጥ መንገድ የገቡ አሉ ከተባለ ወጥ በሆነ መንገድ የማንም ጎሳ ነው የማንም ሳይባባል ይሄ ለማን ከላይ ክርብ ነው ወይም ላይ ከላይ ክርብ ነው ሳይባል ሁሉንም ማስወጣት መቻል ነው ያለበት። ምክንያቱም በተዋራሪ ደግሞ ስላለ የከተማ አስተዳደሩ አለ፣ የከተማ አስተዳደሩ ፖሊስ አለ ቀበሌዎች አሉ። ስለዚህ ጊዜ ተሰጥቶ ህብረተሰቡ ይሄኛል ጊዜ ውቶ ማለት አበረበት እና ዛሬ የተከሰተው ነገር ትንሽ አዝማሚያው ጥሩ አይደለም። እንደ መንግስትም እየተነጋገር እና ያለን። አሁን የክልሉን የፍትህና ጸጥታ ጉዳዮች ቢሮ ኃላፊ ለማግኘት ያደረጉት ሙከራ አልተሳካም። በቀጣይ የጸጥታ አካላትን አስተያየትና የከተማን ሁኔታ በተመለከተ ዘገባ የምናቀርብ ይሆናል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባውም ኤርትራ እምኩሉ የሚባለውን በሀገሪቱ ብቸኛ የሆነውን የስደተኞች መጠለያ ሰፈር እንዳትዘጋ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ጥሪ አቅርበዋል። ዩኤንኤችሲአር ጥሪውን ያቀረበው የአካባቢው ባለሥልጣኖች ስደተኞች ከእምኩሉ እንዲወጡ በማዘዛቸው ከቅርብ ሳምንታት ወዲህ በመቶዎች የሚቆጠሩ ስደተኞች ከመጠለያው ከወጡ በኋላ መሆኑን ኮሚሽነሩ ዌብ ሳይቱ ላይ ባወጣው መረጃ ጠቁመዋል። ምኩሉ የስደተኞች መጠለያ ሰፈር ከምጽዋ ወደ 10 ኪሎ ሜትር ርቆ የሚገኝ ሲሆን ከሰኔ አንስቶ ከ2100 በላይ የሚሆኑ የሶማሌ ስደተኞች ተጠልለውበት ነበር። ከመካከላቸው 1300 የሚሆኑት አሁን ሰሜን ኢትዮጵያ መግባታቸውን ዩኤንኤችሲአር አክሎ ጠቁመዋል። ለሀያ ዓመታት ለሚጠጋ ጊዜ የሶማሊያ ስደተኞችን ሲያስተናግድ የቆየውን ሰፈር ሌላ አማራጭ ሳያቀርቡ መዝጋት ከባድ ስጋት ያሳድራል ሲሉ በአፍሪካ የተባበሩት መንግስታት ድርጅት የስደተኞች የዩኤንኤችሲአር ተጠሪ ራውፍ ማዙ አስገንዝበዋል። የስደተኞቹ መስሪያ ቤት 1ሺ 3መቶ የሚሆኑትን ከኤርትራ ወደ ትግራይ የገቡትን የሶማሊያ ስደተኞችን በሀገሪቱ ደቡባዊ ክልል በሚገኘው መልካዴዳ ለማስፈር ከኢትዮጵያ ባለሥልጣኖች ጋር እያስተባበሩ መሆናቸውን ዘገባው ጠቅሷል። ኢትዮጵያ ውስጥ 257 ሺህ የሚሆኑ የሶማሊያ ስደተኞች እንዳሉ የዩኤንኤችሲአር ሪፖርት ገልጿል። ባለፈው ማክሰኞ ሌሊት በሊቢያ በተካሄደው የአየር ድብደባ ቢያንስ 44 ሰዎች ተገድለዋል። አንዳንድ ዘገባዎች 55 እንደሞቱ ይገልጻሉ። ከ130 በላይ የሚሆኑት ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ባለስልጣኖች ታዲያ ድርጊቱ በጦርነት ወንጀል ደረጃ ሊታይ እንደሚችል ገልጸዋል። ከትሪፖሊ ወጣ ብሎ በሚገኘው የስደተኞች ማጎሪያ ሰፈር ላይ ከአየር ድብደባው የተረፉት እህል ውሃ ያልቀመሱት ሰዎች ትላንትረቡ መርማሪዎች ፍርስራሹን ሲያስሱ ይመለከቱ እንደነበር ተዘግቧል። መርማሪዎቹ በፍርስራሹ ውስጥ አስከሬኖችን ይፈልጉ በነበረበት ወቅት አንዲት ዛፍ ስር የተቀመጡ ሶማሊ ሴት እኛ የምንፈልገው ሰላምን ነው ብለዋል። ከሶማሊያ ወደ የመን ሄድን፣ ከዚያም ሱዳን ገባን። አሁን ደግሞ እዚህ ነው ያለ ነው። ይህ ልክ እንደ ሶማሊያ ነው ሲሉ ጭንቀታቸውን ገልጸዋል። ትሪፖሊ ያሉት ባለስልጣኖች እንደሚሉት ጥቃቱን የፈጸሙት በምስራቃዊ ሊቢያ ወታደራዊ ኃይልን የሚመሩት ጉልበተኛው ኻሊፋ ሀፍታር ኃይሎች ናቸው። ከደቡብ ሱዳን ድንበር 70 ኪሎ ሜትር ርቆ በሚገኝ የኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ አካባቢ ላይ አንድ የኢቦላ ሕመምተኛ በመገኘቱ የደቡብ ሱዳን የጤና ጥበቃ ባለሥልጣኖች ቫይረሱ ወደ ክልላቸው እንዳይገባና እንዳይሰራጭም ለመከላከል ጥረት እያደረጉ ናቸው። የደቡብ ሱዳን የበሽታ ቁጥጥርና የአስቸኳይ ጊዜ ምላሽ አገልግሎት ዋና ስራ አስኪያጅ ዶክተር ፒኒ ኒሞል የሀገሪቱ የጤና ጥበቃ ሚኒስቴር ሰባት የሕክምና ሠራተኞቹን ከኮንጎ ጋር ወደሚዋሰነው የይ ወንዝ ክፍለ ሀገር መላኩን ገልጸዋል። ዓላማው ኢቦላን ለመከላከል የሚደረገውን ክትትል ለማጠናከር እንደሆነም ጠቁመዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በመጪው ዓመት በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲካተትበት የትራምፕ አስተዳደር ወስኗል። ይህን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ታዲያ ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ በህዝብ ቆጠራ ወቅት የሚቀርቡት ጥያቄዎችን ማጠናቀቅ ላይ በተደረሰበት ወቅት የፍርድና የንግድ ሚኒስቴሮች ቀለበሱት። የሀገሪቱ ጠቅላይ ፍርድ ቤት በየአስር ዓመታቱ በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ምክንያት አይመጥንም የሚል ብይን ላይ ደርሷል። የህዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የህግና የፍርድ ሚኒስቴር ባለፈው ማክሰኞ ገልጸው ነበር። ወሳኝ በመሆኑ በዛው እንገፋለን ብለዋል። ዩናይትድ ስቴትስ ዛሬ የነጻነት ቀን በዓሏን እያከበረች ትገኛለች። ርችቶች ይተኮሳሉ። በመላ ሀገሪቱ ወዳጅ ዘመድ አዝማድ ተሰብስቦ በዓሉን እያከበረው ይገኛል። ፕሬዝደንት ዶናልድ ትራምፕ ባልተለመደ መልክ ማምሻውን ንግግር ያደርጋሉ። በአውሮፓ የዘመን አቆጣጠር በዛሬው ዕለት ሐምሌ አራት ወይም ጁላይ አራት 1776 ዓ ም አሜሪካ ከእንግሊዝ አገዛዝ ነፃነቷን ያወጀችበት ዕለት ነው። ዋሽንግተን ከተማ ላይ በመቶ ሺዎች የሚቆጠሩ ሰዎች በብሔራዊው ሜዳ ወይም አደባባይ ላይ ተሰብስበው ግዙፍ የርችትና የሙዚቃ ትርዒቶችን ይመለከታሉ። ፕሬዚደንት ትራምፕ በዛሬው የነፃነት በዓል ሳሉቱ አሜሪካ፣ ሰላም ለአሜሪካ የሚል ኩነት ጨምረውበታል። ወደ ኋላ ሰፈር ሰፋ ያለ ዘገባ ይኖረናል። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15 660 ኪሎ ሄርስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ሰኔ 27 2011 ዓ.ም ምሽት ፕሮግራም ነው። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በሕግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ሕግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው። አንዱ ከሕግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የሕግ ማዕቀፍ እንዲኖር ማድረግ አለበት መንግስት። አቶ ቹቹ አለባቸው ደራሲና አሁን አዴፓ ተብሎ የሚታወቀው የቀድሞው ብአዴን ነባር ታጋይ ነበሩ። በአማራ ክልል ፖለቲካ ጉዳዮች በማኅበራዊ መገናኛ ብዙሃን ትንታኔዎችን በመስጠት በስፋት ይታወቃሉ። አሁን በጥርጣሬ የተያዙ አሉ። መንግስት እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ይህ ህግ አማካሪና ጠበቃው አቶ ጌታቸው ወንድም ናቸው። በክልሉ ሰላምና መረጋጋት ይሰፍን ዘንድ የነፍስ ወከፍ የጦር መሳሪያ ይዞታና አጠቃቀም የሚመለከት ጥብቅ ህግ መጽደቅና ተግባራዊ መሆን ጨምሮ መንግስት የህግ የበላይነትን ማስከበር አለበት ሲሉ አስተያየት ከሰጡበት የተወሰደ ነው። ሙሉ ቃለ ምልልሳቸው ቆየት ብሎ ይቀርባል። ኢትዮጵያዊነትንና ኢትዮጵያዊነትን ለመዘከርና ለማክበር ነው። ከሌላ ስቴት ትኬት ቆርጦ ከየቦታ ያሉ የሚመጣው በዚህ አጋጣሚ ለዛ ኢትዮጵያዊነትን ለመዝከርና ለማክበር ሲመጣ በዛው አንድ ዶላርም ለህዝቤ ከዚህም በፊት ያልተደረገ ጥሪ ተደርጎልኛል እና ለማህበረሰቤ ልስጥ ብሎ ፕሮግራም አድርጎ በጀት አድርጎ እንዲመጣና እዛ ደግሞ የእኛ ቡትስ የተዘጋጀ የኢዲቲኤፍ አለ። እዛው በክሬዲት ካርድ መክፈል ይችላሉ፣ በካሽ መክፈል ይችላሉ። ሁሉንም ነገር የሚያስፈልገውን ነገር አዘጋጅተናል። አብሮ ኢዲቲኤፍንም እንዲዘክሩ እንዲያከብሩ ነው የምንፈልገው። ወይዘሮ ብርሃኔ ቤካ የኢትዮጵያ ዳያስፖራ ትረስት ፈንድ ኢዲቲኤፍ ተብሎ ይታወቃል በምህጻር የዋሺንግተን ዲሲ የሜሪላንድና የቨርጂኒያ ቻፕተር ሰብሳቢ ናቸው። የትረስት ፈንዱ የሕዝብ ግንኙነት ኃላፊ ወይዘሮ ውሃና አጥናፉም በኢትዮጵያውያን የስፖርትና ባህል ፌዴሬሽን ዝግጅት ላይ ለመገኘት በሰሜን አሜሪካ ላሉ ኢትዮጵያውያንና ትውልደ ኢትዮጵያም ፈንዱ ያለበትን ሁኔታ ለማስተዋወቅ አሜሪካ ገብተዋል። ዛሬ አትላንታ ጆርጂያ በኢትዮጵያውያኑ ክብረ በዓል ላይ ናቸው። ዘጌት ብለን ሁለቱንም እናቀርብላችኋለን። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተላለፉበት ወደ መጽሔት ክፍለ ጊዜ የምንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል። የነፃነት አዋጅ ከተነገረበት ከሰኔ 29768 ዓመተ ምሕረት እስከ ዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግሥት ዕድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነፃነት አዋጅ መቱና ከታላቋ ብሪታንያ አገዛዝ እንግዲህ ነፃ መሆናቸውን ለሎንዶንም ለዓለምም ነገሩ። በርግጥ ይህቺ ወጣት ሀገር ባለፉ ሁለት ተኩል ምዕት ዓመት በሚጠጉ ዓመታቷ ከነጣ ድህነትና ከለየለት ጦርነት እስከ ዓለም የዘመኑ ስልጣኔና የካብት ቁንጮነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችና ስኬቶችን አሳልፋለች። ዛሬ ልጆቿ ውቢት አሜሪካ እያሉ ይዘምሩላታል። ዓለም ይፈልስባታል፣ ተስፋ ይፈስባታል። ፎርት ኦፍ ጁላይ በአገሬው አጠራር ወይም ሰኔ 27 በኢትዮጵያ አቆጣጠር ሲውል አሜሪካውያን ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ ዕድሜና ጾታ፣ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝን ኬሳ ሸነቁጣቸው በአንድ ልቦናና ቀልብ እንደ አንድ ሰውና እንደ አንድ አሜሪካዊ በሐሴት ያከብሩታል። የዘንድሮው የነጻነት ቀን አከባበር ከወትሮው ለየት ያሉ ዝግጅቶች ታስበውበታልና በሰውም መካከል የሐሳብ መለያየት የተፈጠረ ይመስላል። በዚህ ዕለት ፕሬዚደንት ተናግሮ አያውቅም፣ እንዲያው ከሕዝቡና ከቤተሰቡ ጋር ዋይት ሃውስ ውስጥ ሆኖ ያከብረዋል እንጂ። አርባ አምስተኛው ፕሬዚደንት ዶናልድ ትራምፕ ግን ይህን ያህል ይህንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ናሽናል ሞል ተብሎ ይጠራል፣ እንደ ወትሮው ለሚገጠገጠው አሜሪካዊና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሐውልት ደጃፍ ንግግር ሊያደርጉ ነው። በዚህ ዕለት ወታደራዊ ሰልፍ ተደርጎ አያውቅም እንዲያው ሰራዊቱ በየግንባሩም በየሰፈረበት ሁሉም በያለበት ሆኖ ከህዝቡ ጋር ህዝብ ሆኖ ያከብረዋል እንጂ። የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳ የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲ ዴይ ሻምዜሊዜ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተዉት። ትተው ግን አልተዉትም። ዛሬ የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽከርካሪዎች ይናጣሉ ተብሏል። የዋና ከተማይቱ ሰማዮች ከጦር ግንባር በቀር ውለው የማያውቁ ጀቶች ይሽሞኖሞኑባቸዋል ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል። ታላቁ ዲሞክራሲያችን ለሀገር ፍቅር የሚደረግ ታላቅ ጥሪ ይላሉ የፕሬዚዳንት ትራምፕ ልዩ አማካሪ ኬሊያን ኮንዌይ። የዚህ አስተዳደር ስኬት ለሰዎቻችን የፈጠርናቸው የሥራ ዕድሎች፣ ለአርበኞቻችን ያደረግነው ሁሉ። ኮንዌይ የዕለቱን በእንዲህ ዐይነት ሁኔታ መከበር አስፈላጊነት ሲናገሩ በተወካዮች ምክር ቤቱ የዋሽንግተን ዲሲ እንደራሴ ኤሊኖር ሆልምስ ይህንን የዛሬውን አከባበር በሙሉ ቀን ላይ የተዘረጋ ዶናልድ ትራምፕን ለማሞካሸት የተሰናዳ ፓርቲ፣ የለየ የፖለቲካ ትርኢት ነው ብለውታል። የአሜሪካ ፕሬዚደንት ይህንን ዕለት ለራሱ የፖለቲካ ጥቅም ሲያውለው የአሁኑ በታሪክ የመጀመሪያው ነው። ኤሌኖር ሆልምስ አንዳንዶች ክብር ለጦር ሰራዊታችን ይሁን እያሉ ትርዒቱን በጉጉት ይጠብቃሉ። ሌሎች ደግሞ በርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም ዕለቱ የጦር ትርዒት ሳይሆን የነጻነትና የደስታ የአሜሪካ ህልም የሚጎላበት ነው ይላሉ። አንዳንዶች ዕለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነውና ፕሬዚደንቱ እዚያ አደባባይ ቆመው የእንደገና ምረጡኝ እንቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም፣ ሲሉ ሌሎች ደግሞ የለም፣ ፕሬዚደንት እኮ ነው፣ ያሻውን ማድረግ ይችላል፣ ደግሞም እስኪ እንስማቸው ይላሉ። ለማንኛውም ዛሬ ከተለየ ፕሬዚደንት ጋር የተለየ ፎር ኦፍ ጁላይ የተለየ የነጻነት ቀን ነው። ለአሜሪካ የዛሬ ርችቷም ከወትሮው ውብና ድንቅ የሆነ በየዓመቱ በጉጉት ከሚጠበቅ የሀያ ደቂቃ ትዕይንት ወደ ሰላሳ አምስት ደቂቃ ከፍ እንደሚል ማስታወቂያ ተነግሯል። የግሩቺ ርችቶች አቅራቢ ኩባንያ ዋና ሥራ አስፈጻሚ ፊል ግሩቺ ብሔራዊው አደባባይ ላይ ዝግጁ አሜሪካ እንዲህ ናት ይላሉ። ታላቅ ነገርን ማድረግ እንሻለን፣ ትንግርት ይሆናል ብለዋል ፊል ግሩቺ። በነገራችን ላይ ፕሬዚደንት ትራምፕ ዓለም በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን ላይ ድል የተቀናጀበትን ሰባ አምስተኛ ዓመት ሲያከብር በቀዩ አደባባይ ላይ ሞስኮ ወይም ውብ አደባባይ ይባላል፣ ክራስኔ አደባባይ ላይ ተገኝተው ታላቅ ወታደራዊ ትርዒት እንዲመለከቱ ተጋብዘዋል። ሃፒ በርትዴይ አሜሪካ። ሰሎሞንን ለዘገባው እናመሰግናለን። የኢትዮጵያ አሜሪካውያን የዜጎች ምክር ቤት በማህበራዊ ሚዲያ አማካኝነት ጥላቻን የሚዘሩና ኢትዮጵያውያንን ለማጋጨት የሚሰሩ ግለሰቦችን በአሜሪካ ሕግ ፊት ለማቅረብ እንቅስቃሴ መጀመራቸውን አስታወቁ። የምክር ቤት የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋዬ ለአሜሪካ ድምፅ እንደተናገሩት በጥላቻ ንግግሮች ምክንያት የሚቀሰቀሱ ግጭቶችን ለማስቀረት ከአሜሪካ ጀምረው በመላው ዓለም እንደሚሰሩ ተናግረዋል። ጽዮን ግርማ ዝርዝር አላት። በማህበራዊ ሚዲያ ላይ የሚደረጉ የጥላቻ ንግግሮች ለኢትዮጵያ ማህበረሰብ ተግባብቶ መኖር ጠንቅ ናቸውና እሱን ለመቀነስ እንሰራለን ብለዋል። የኢትዮጵያ አሜሪካውያን ዜጎች ምክር ቤት አባላት ዴንቨር ኮሎራዶ የሚገኙትን የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋይን ስለ ሁኔታው ማብራሪያ እንዲሰጡን ጠይቀናቸዋል። ምክር ቤታችሁ በአጠቃላይ ምንድን ነው የሚሰራው ለሚለው ጥያቄ ምላሽ ይሰጣሉ። የእኛ ምክር ቤት የሚሰራው ምንድን ነው? በኢትዮጵያ ሰው ልጆች ሰብአዊነት መከበር ተቻችን የመኖር ባህልና ሴቶቻችን ተጠብቀው የዲሞክራሲ ጮራ በኢትዮጵያ ተፈጥሮ ሴቶቻችን ጠብቀን በጋራ እንድንኖር በውጭ ሀገር በምንኖር የውጭ ሀገራትን ህግን ተጠቅመን ከዚህ በፊት እንደምናደርገው ለፉት ጊዜያቶች መብሰት በኢትዮጵያ ሲፈጠር ይቁም፣ እንዳልነው ሁሉ አሁንም ዜጋም ለዜጋም ራሱን እንዲጠባበቅ ለማድረግ ነው የጀመር ነው። ምን አከናወናችሁ ከዚህ ቀደም እና ደግሞ መቼ ነበር የጀመራችሁት? ይህ ከሶስት ዓመት በፊት ለኢትዮጵያ አሜሪካን ሲቪክ ካውንስል ኤች አር መቶ ሀያ ስምንት የሚባል ሪዞሉሽን አስረቅቀን እንዲጸርቅ አድርገናል በአሜሪካን ምክር ቤት። ከዛም ኤስ አር መቶ ስልሳ ስምንት የተባለውን አዘጋጅተን በዛ እየሰራንበት እንገኛለን። እና በአሜሪካን ሀገር የተለያዩ ሲስተም ውስጥ ገብተን የምንሰራ ሰዎች ነን። በዚህ ተቋማት ውስጥ የኢትዮጵያን አድቮካሲ ኔትወርክ እና ሌሎች አመት ጠቅላላ በዓለም ይገኛሉ። ይህንን የምንሰራ ሁኔታዎች ይህንን የጥላቻ ንግግርን የሚያሰራጩ ኢትዮጵያውያንን በሕግ ተጠያቂ ለማድረግ እንቅስቃሴ መጀመራችሁን ነው ይፋ ያደረጋችሁት። እንዴት ነው ይህንን ለማድረግ የተነሳችሁት? ምንድን ነው ናሙናችሁ? ያየናቸው ነገሮች አሉ። ከዚህ በፊትም የነበሩ እና በውጭ ሀገር በተለይ አሜሪካን ሀገር ኖረን በዚህ በዲሞክራሲ ወይም ፍሪ ስፒች አለን ብለን በምንኖርበት ሀገር ላይ ህግና ስርዓትን ተከትለን መኖር ሲገባን ለሀገራችን ያውም ለመጣንበት ማህበረሰብ መልካምን ከመመኘት ፍቅርን ከመመኘት አንድነትን ከመመኘት ይልቅ በብሔር እየተቧደኑ፣ በክልል እየተቧደኑ፣ በግለሰብ እያደረጉ ዜጋን ከዜጋ እንዲባላ የሚቀሰቅሱ የሶሻል ሚዲያ እየተበራከቱ መምጣታቸው ሀገር ይፈርሳል ብለን ስጋት ውስጥ ገብተናል። ትላንት ዜጎች የወደቁለት ትናንትም የፈሰሰበት እና ሌሎች ሌሎች መስዋዕትነት የተደረገላት ሀገር ዛሬ በዚህ በእንዲህ አይነት ነገር ላይ ውስጥ ገብተን ህዝብን መቀጠስ ለምርት ሆነው ተከስቶ ነገሩ ከማዘን ይልቅ ሳይከሰት መጠንቀቁ አስፈላጊ በመሆኑ ይህንን ነገር መንቀሳቀስ እና ወደ ህግ ማወስድ ወስዶ እንዲህ አይነት የሚሰሩ ሰዎችን በህግ እንዲጠየቁ ማድረግ ነው እና በአሜሪካን ሀገር ፍሪ ስፒች እንዳለ እናውቃለን። ያንን ነገር ግን ለመጥፎው ነገር መዋል የተንቀሳቀሱ ያውም ከዚህ ሀገር ሆነው የዚህ ሀገር ፉፉል ያላቸው ሰዎች ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ፣ ሰዎች እንዲገዳደሩ በማድረግ ስራ ላይ መሰማራት የአሜሪካን ህጎች አይፈቅዱም እና ያንን ህግ ተጠቅመን በአሜሪካን ህግ ተጠያቂ እንዲሆኑ ለማድረግ ነው እንቅስቃሴ የጀመረው። አቶ አምሳሉ ክሱን እንዴት ትመሰርታላችሁ? በማን ላይ ነውስ የምትመሰርቱት? በዩናይትድ ስቴትስ ነዋሪዎች ላይ ብቻ ነው? ተጠይቀዋል፣ ምላሽም ሰጥተዋል። ዝርዝሩን ለመስማት በእሁድ ምሽት ሙሉ ቃለ ምልልሱን ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በአማራ ክልል በቅርቡ የተከሰተውን የከፍተኛ የመንግሥት ባለሥልጣናት ግድያና በክልሉ የሚታየውን ውጥረት ተከትሎ በአካባቢው ሰላምና መረጋጋት ይሰፍን ዘንድ መንግሥት የሕግ የበላይነትን ማስከበር የመጀመሪያው ኃላፊነት ማድረግ አለበት የሚሉ ምሁራን የነፍሰ ወከፍ የጦር መሣሪያ ይዞታና አጠቃቀምን አስመልክቶ ጥብቅ ሕግ እንዲወጣ እያሳሰቡ ናቸው። ከአስተያየት ሰጪዎቹ ሁለቱን ያነጋገረችው አስቴር ምስጋናው ተከታዩን አዘጋጅታለች። አቶ ችቹ አለባቸው በቀድሞ ብአዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው ሁለት ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል ሰባት መቶ ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት የአጭርና የረዥም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ አቶ ችቹ። የአጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው። የመጀመሪያው መፍትሄ ይሆናል ብዬ የማስበው የህግ የበላይነትን ማረጋገጥ ነው። መንግስት መንግስታዊ ስልጣንን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው። ትንንሽ የሚመስሉ ግን አደገኛ መርዞችን ጉዳዮችን በየሉንታ ማለፊያ። አንዱ ከህግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲ እና የህግ ማዕቀፍ እንዲኖር ማድረግ አለበት መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል። ግን ለማን ነው የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝቷል ወይ? ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፌዋለሁ። የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው ትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሳስቀር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ የረዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ። በወታደር ሰላም ብናስከብር፣ የህዝቡ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይም የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለው ሆኖ የህዝብን ጥያቄዎች መመለስ እርግጥ አንዱ የልማት ጥያቄ ነው። የህዝብ ጥያቄ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻው የሚዘልቀው ነገር አይደለም። ማህበረሰቡ ባለሀብቶች በዚህ መልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል። አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለውን ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው። መንግስት ከምንጊዜውም በላይ በጣም ረዥምና ተከታታይነት ያለው ስራ መስራት አለበት። ይህም ምንድን ነው? የህግ በላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻል እና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል ፌዴራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እስኪያደርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ ከምን ጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ ነ በመጨረሻ ማቶቹቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት። ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስራ አድርጎ የክልሉ ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም እዛም ነገር ሲነሳ በሌሎቹ ላይ መቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አይደለም፣ ችግር አለ፣ ግን ዋነኛው ውስጣችን ላይ ማመቻል አለበት። እንዲያን ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውን ጊዜ በላይ መጠናከር አለበት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ሬዲዮ ጣቢያ ስርጭት ነው። አትላንታ ጆርጂያ ላይ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ለነገሩ ከካናዳና ከአውሮፓም የሚገቡ አሉ። ዓመታዊውን ክብረ በዓላቸውን ተያይዘውታል። ሰሞኑን የኳስ ግጥሚያዎች፣ የባዕል የባህል ትርዒቶች፣ ትውውቅ፣ ምግብና መጠጡ፣ ሥራን ማስተዋወቁ፣ ንግድና ልውውጡ ወትሮ በዚህ ሰሞን ይደራል። ለነገሩ እንደ ጥምቀትም ነው አሉ ይህ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል ሎሚ ብጤ በኪሱ ቋጥሮ አደባባይ ብቅ የሚል አይጠፋም ይላሉ። እዚያ ሜዳ ላይ ተወጥነው የደሩ ጎጆዎች የሆኑ ብዙ ናቸውም ይባላል። ለማንኛውም አዲሱ አበበ እዚያው ነው ከአሉላ ጋር ማምሻውን ሲነጋገሩ ነበር። ሰሞኑን እንዳደረግ ነው ሁሉ መሰንበቻውን ኢትዮጵያውያን ከተሰባሰቡበት ቀይ ነው የምንዘልቀው የሰሜን አሜሪካዊ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ ፌስቲቫል ዛሬም ቀጥሏል። በአትላንታ ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን ለምሽቱ በቀጠሮ ተመልሷል። በስልኩ መስመር ላይ ነው። ሰላም አዲሱ እንደምናመሸ። ሰላም አሉላ እንደምናመሸ። አድማጮች የምንደምናመሻችን ሰነበታችሁ። የኳሱ ውድድር ረፈድ ብሎ እንደሚጀምር አውቃለሁ። እየተሟሟቀ ይመስላል። ለሁሉም እስኪ በትላንትናው ምሽት ካቆምንበት እንቀጥል። የእግር ኳሱን ውድድር በተለይ የሚመለከተው ምን ይመስላል? መልካም ዛሬ አምስተኛ ቀን ላይ ነው። አሉላ ያለ ነው ከኳሱ ጀምረን ኳሱን ተከትለው ከስቴት ስቴት ህዝብን ፍለጋ ስለሚዘዋወሩት እንቅስቃሴዎች እናወራለን። ከኳሱን ጀምር ዛሬ አስራ ስድስት ውድድሮች ይካሄዳሉ። አይገርምም። ስምንት ስምንት ተከፍለው ትልቅ ይመስላል ብዙ ለምን ህዝቡ አይለያይባችሁም ብዬ የስፖርቱን ውድድር የሚያስተባብረው ተካልኝ ኃይለማርያምን በቅጽል ስሙ ብዙ ስፖርተኛ በሚያውቀው ሻፍትን ጠይቅ ያለው እንደዚህ ብሎኛል። ዛሬ የመጨረሻ ቀን ነው። ወደ ዋንጫ ለማለፍ የሚለይበት ቀን ስለሆነ ተመሳሳይ ሰዓት ሁለቱም ሜዳ ላይ በተመሳሳይ ሰዓት እንዲጫወት ነው። ምክንያት የራሱን ውጤት የመጀመሪያው ካወቀ መውደቁን አንዱ ለአንዱ እየለቀቀ አይነት ችግር የተደጋጋሚ ስለነበረ ያን ለማስወገድ አንዱ የአንዱ ውጤት አያውቅም። ተመሳሳይ ሰዓት አንድ ምድብ ያሉ ሁለት ሜዳ ይጫወታሉ። ህዝብን አይከፋፍልም ላልክ ህዝቡ መጀመሪያ የየራሱ ቲም አለው። ቲሙን የሚደግፍበት ሄዶ እዛም ሞቅ ያለ ነው፣ እዚህም ሞቅ ያለ ነው። ተመልካቹ የራሱ የመምረጥ እንትኑ የተጠበቀ ነው። የተሻለ ጨዋታ ያስደስተኛል፣ ያረካኛል ይህን ባይሻለን የሚለው ወደዛ መሄድ ይችላል። እኛ ግን ይህን አንዱ ለአንዱ ሳይደክም መላቀቅም የተለያዩ ችግሮችን ለማስወገድ ስንል በተመሳሳይ ሰዓት፣ እኩል ሰዓት ነው የሚጀምሩት፣ እኩል ሰዓት ነው የሚጨርሱት። ውጤቱም መጨረሻ ላይ ነው የሚታወቁ አንዳንድ ቲሞች አራቱም የማለፍ ዕድል ይኖራቸውና መጀመሪያ የተጫወተ አንድ ሜዳ ከሆነ የግድ አንዱ መጀመሪያ መጫወት አለበት። አንዱ መጀመሪያ የተጫወተው ሁለተኛው ሊለቅ ይችላል። ያንን ለማስወቀት ስንል መልካም። ዋናውን እግር ኳስ ውድድር የሚመለከተውን አጋርተህናል። አዲሱ ይሄ ምናልባት ከምንገምተው በላይ ይመስላል። አስራ ስድስት ውድድሮች በአንድ የሚካሄዱበት በሁለት ሜዳ ተከፍለው። ትላንት ስጋትህን የገለጽከው የሚፈለገውን ያህል ህዝብ ወደ ኳስ ሜዳዎቹ ያለመምጣቱን አያካብደው ይሆን? አዲሱ ምናልባት እሱ እንደሚለው ህዝቡ የሚፈልገውን ቡድን ያውቃል እና ወደሚፈልገው ቡድን ይሄዳል፣ ነው የሚለኝ ነገር። ግን አሁን እኔ የተለየ ቡድን የኔ ነው አይደለም። ጥሩ የሚጫወቱትን ሁሉንም ማየት እፈልጋለሁ፣ ግን አንዱ እዚህ አንዱ እዛ ሲሆንብኝ የትኛው ጋር ልሆን ብዬ ትቸገራለሁና እንዲህ የሚቸገሩ ሰዎች ይኖራሉ። ያካብደዋል። በእርግጥ ግን እንግዲህ ምክንያት አላቸው። ደግሞ እነሱ ቀኑን ማራዘም አይችሉም። የቀራቸው ቀንም ጊዜውን አጭር ነው። ለሁሉም መልካም። የስፖርቱን ውድድር ውጤቶች በነገው ምሽት ዝግጅታችን ይዘህልን ትመጣለህ ታዲያ። የእግር ኳሱን ያህል አዲሱ ብዙዎችም የሚከታተሏቸው። የተለያዩ ማህበራዊ እንቅስቃሴዎች፣ ተቋማት ድርጅቶች፣ በቀደመ ዘገባህ እንዳመለከትከን ይህን ጊዜ ምክንያት አድርገው ይመጣሉ እና ለዛሬ የትኛው ማህበር የትኛው ስብስብ እንቅስቃሴ አለ? ቢያንስ ዛሬ ሐሙስ ለምሳሌ ወደ ስድስት የሚሆኑ ስብስቦች ይካሄዳሉ። ሁለቱን ለናሞና አላንጻለን ህዝብን ፍለጋ ስብስቡን ምክንያት አድርገው ከሴት ሴት የሚንቀሳቀሱ አካላት አሉ። አንዱ የቀድሞ የኢትዮጵያ አየር ኃይል ዓለም አቀፍ ህብረት የሚባል ነው። ዛሬ አስር ሰዓት ከቀኑ ጀምሮ ማለት ነው ዝግጅት ይኖረዋል። ያንን በሚመለከት ደግሞ ሊቀመንበሩ የመቶ አለቃ አስናቀ በለጠ ከዚህ በፊት ለአራት አመታት በተከታታይ የዚህን የሰሜን አሜሪካውን የእግር ኳስ ፌዴሬሽንን በመከተል ያው የኢትዮጵያ ህዝቦች የሚሰባሰቡበት ቦታ ላይ እኛም የአየር ኃይል የቀድሞ ባልደረባዎች እንገኛለን። ከየክፍለ ዓለማቱም ይመጣሉ። በዚህ አካባቢ በዚህ ዙሪያ ላይ ደግሞ የኛ አሁን የገለጽኩት ይሄ ህብረት የአየር ኃይል ቀን የሚል ሁልጊዜ በጁላይ ፎር ቀን እናዘጋጃለን። ከየቦታው የመጡ ለሀገራቸው አገልግሎት የሰጡ የኢትዮጵያ የኃይል ማህበር አባላቶችን እንደዚሁ ሳንደርስባቸው ለሀገራቸው አገልግሎት እየሰጡ ያለፉትን በዚህ አጋጣሚ የዚህ ቀን ሰዎች ሰባሰብ ጠርተን እነሱን አንዳንድ የምስጋና ነገር ለመስጠት ነው ይሄንን ነገር የጀመርነው ነውና። እና በሰሜን አሜሪካ በአራት ስቴቶች ውስጥ የስቴቶች ማህበራት አሉ። ይሄኛው ግን ዓለም አቀፍ የሆነ ሁሉን በአንድ ኔትወርክ ውስጥ በማገናኘት ለልጅ ልጆቻችን ታሪክ እንደዚሁ በመሀሉ እየተቋረጠ እንዳይቀር ለማድረግ ታስቦ የተደረገ ስብስብ ነው። መልካም አዲሱ፣ ሁለቱን ለናሙና ያህል መርጠህ ነበረ። ከቀድሞ የኢትዮጵያ አየር ኃይል ማህበር አባላት እንቅስቃሴ ሌላ ሁለተኛው ምን ይሆን? ሁለተኛው ደግሞ የኪነ ጥበብ ምስረታ ሌላው አንዱ የኳሱ ስብስብ ወደ አትላንታ ያመጣው ዝግጅት ነው ምን ልታደርጉ ነው ዛሬ እነማን ገጣሚያን እነማን ከያንያን ይገኛሉ ብዬ የእኛይቱን የእኛይቱ ልበላት እንጂ ከዲሲ ስለሆነች የጣይቱ ማዕከልን መስራች አለምጣ ወዳጅን አናግሪያታለሁ በዚህ በአትላንታ ከተማ ይህንን የስፖርት ፌዴሬሽኑን ዝግጅት አስመልክቶ አትላንታ ውስጥ የሚኖሩ ወጣት ገጣሚያንና የሲኒማ ጥበብ ባለሙያዎች አንድ ሀሳብ አቀረቡልኝ። ያ ሀሳብ ምንድን ነው? የኢትዮጵያ የኪነ ጥበብ ማህበረሰብ ከመላው ሰሜን አሜሪካን ከሌላው በትልቅ ደረጃ ለመመስረት ይህንን አጋጣሚ ተጠቅመን ለምን ስብሰባ እንጠራም በሚል ሲያማክሩኝ በጣም ነው ደስ ያለኝ። እና ቀና መንፈስ ነው ተገቢ አስተሳሰብም ነው። እኔም ይህንኑ ድጋፌን ገለጽኩኝ። በዛም ሳቢያ ዛሬ በደብል ፍሪ የሚካሄድ ከመላው ሰሜን አሜሪካ የተውጣጡ ከዛም አልፎ ከኢትዮጵያም የመጡ እንደነ መጋቢ አዲስም ይገኛሉ። ከኦክላንድ ፕሮፌሰር አዱኛውም ይመጣል። ወጣቱ ገጣሚ በእውቀቱም አብሮን ይሳተፋል። ብዙ አንጋፋ ብዙ ወጣት ገጣሚያን፣ የስነ ጽሁፍ ሰዎች፣ የሲኒማ ጥበብ፣ የሙዚቃም ባለሙያዎች አሉበት። ትልቅ ስብስብ አዘጋጅተዋል። በጣም ጥረት አድርገው፣ ሰፊ ድግስ ነው የሚካሄደው። ይህንን ማህበር ለመመስረት ነው ዋናው ዓላማ። መልካም አዲሱ። በርከት ያሉ እንቅስቃሴዎች የሚካሄዱበት እለት ነው። የእግር ኳስ ጨዋታውንም ሆነ ማህበራዊ እንቅስቃሴዎቹን አሳይተህናል። ነገ ትልቁ ቀን ነው። የኢትዮጵያ ቀን ምን ይመስላል? በልዩ ስሜት እንደሚጠበቅ እናውቃለን። ነገ መልሰን እናገኘሃለን። ምናልባትም ከሥነ ሥርዓቱ ቀደም ብሎ ነው ስናገኝህ። ለሁሉም መልካም ጊዜ፣ መልካም ቆይታ አዲሱ። እግዜር ይስጥልኝ። ወላሂ ሰላም አንችልኝ አመሰግናለሁ። አዲሱንና አሉላን ባህልና ማኅበረሰብ በአዲሱና በአሉላ ምልልስ ወደ ሰማ ነው። የሰሜን አሜሪካዊ ኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ሥነ ሥርዓት ሌላው ባልደረባችን ሀብታሙ ስዩሙም መቅረጸ ድምፁና ምስሉን ይዞ እነሱን አዲሱን ተቀላቅሏል። የምሽቱ ባህልና ማኅበረሰብ ሦስት ቅንብሮችን አድርሶናል። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉት የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሕፍት ውስጥ የሚሳሉ ልዕለሰብ ገጸ ባሕርያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙን ስዩም አነጋግሯል። ኤርትራ ደበበባል እዚህ የመጣየት ነው። ኮሚክ ቡክ ማለት የልጆች የልቦለት ትረካ ለባትማን ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ በሚባሉ መጽሐፎች ስዕላዊ ልቦለት ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት እና ልክ እነሱ እኛም በራሳችን አይነት የኢትዮጵያ ጀግና የኢትዮጵያን ሂስትሪና ሚቶሎጂ የሚጠቀም የእኛን ቫሊዩ የሚያሳይ አዲስ ፈጠራ ጀንበር በሚባል ካራክተር ጀንበር የምናየው ጀንበር አሁን ጀንበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀንበር። አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ እያለ የሆነ ነገር ያገኛል እና ህይወቱን ይቀይረዋል። ሀይሎች ይሰጠዋል። ከተፈጥሮ የተለየ ሀይሎች ማለት ነው። ጥንካሬ፣ የበረራ ችሎታ፣ ብዙ የተለያዩ ነገሮች አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። በልጆቹ ላይ ወይ በወጣቶቹ ያለው ሪያክሽን ኢትስ ቬሪ ቬሪ ፖዚቲቭ። ወላጆቹ ያዩትና ይህን ያልተለመደ ነገር ከሃይማኖት ጋር የማይገናኝ ነው እንደ ምንድን ነው ብለው ስለሚጠራጠሩ ልጆቹን ይወስዷቸዋል። በጣም ቆንጆ መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂ ነው የሚባል ሌሎችም ተረቶች ነበሩ፣ እና ያ ተረት ምንጊዜ አይረሳኝ። የአሁኑን ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚል ስሙም የኢትዮጵያ ይመስለኛል እዚህ ላይ እና ይሄ በእውነት መበረታታት ያለበት ነው። እና ይሄንን እነሱ ይሄ ስፓይደርማን የሚባለው ሱፐርማን የሚባል የሚባሉ መተካት ያለበት ነገር ነው። ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው፣ ጽሁፎቹን ነው የወደዱ። የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደረጉት ቡክስቶር ኦነሮች ፖለቲካል የሆኑትን ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላም ቦታ ለመድረስ ለመሆኑ የፌስቲቫሉ ታዳሚዎችስ ምን ይላሉ? ሀብታሙ ከተለያዩ የዩናይትድ ስቴትስ ከተሞች የገቡ ኢትዮጵያውያንን ተዘዋውሮ ጠይቋል። በምድር ብርቅ ነው፣ ለሰው ዘር መገኛ ደዳም ነው፣ ሐበሻ በፍጥረት አንደኛ። ስግር ታደሰው ይባላል። ጊዜ የተገኘነው የኢትዮጵያን ፌስቲቫል ምክንያት በማድረግ ነው። እኛ የምንሸጠው እንደምትመለከቱት መስቀሎችን፣ በእጅ የተሳሉ የብራና ስዕሎችን፣ የእጅ ጌጣጌጦችን፣ የተለያዩ የሀገር ባህል ልብሶችን ነው እየሸጥን ያለ ነው ማለት ነው። በቅናሽ ዋጋ የሀገርን ባህል በማስተዋወቅ እና የሀገርን ባህል በመሸጥ ላይ እንገኛለን ማለት ነው። ከትላንት ወዲያ ጀምሮ እየሰራን ይገኛል። በጣም ደስ የሚል ሁኔታ ነው። ይሄ በዓል ለሁላችን ነው። አንድነታችንን፣ ኢትዮጵያ ሀገራችንን አንድ የምናደርግበት እኛ ኢትዮጵያውያኖች የምንሰባሰብበት ትልቅ ፌስቲቫል ነው። ስሜ ዘራ ያቆብ ዘውዱ ይባላል። የመጣሁት ከቨርጂኒያ ነው። የኢትዮጵያን ቶርናመንት የሚካሄድበት ነው። የእግር ኳስ ቶርናመንት በጣም ደስ የሚል ፕሮግራም ነው። ያው እንገናኛለን። ሁላችን የተፋፋ ሰዎች በጣም ብዙ ሰው ኢቨን ታዋቂ ሰዎችን ከዚህ በፊት ትምህርት ቤት የምናውቃቸውን ሃይስኩል፣ ኤሌመንተሪ የተገና የምንተዋወቆች ሰዎች ሁሉ የተገናኘንበት ነው እና ደስ የሚል ገጠመኝ ነው የገጠመኝ እዚያ ስመጣ የመጀመሪያ ነው። ይህ አካባቢ ምንድነው በአጭር ጊዜ ውስጥ ነው ሰዎች እንገናኝበታለን፣ ባህላችን እናስተዋውቃለን። አደሴም ታይም ስራ ምንሰራለን ያው እግዚአብሔር ይመስገን ከመጡት ሰዎች አንደርስታንድ ስለሚያደርጉን ሰርተን የተወሰነች ነገር ይዘን እንሄዳለን። ለሌሎቹም ሰዎች ደግሞ ሰርቭ እናደርጋለን። እንደምታየው አየሩ በጣም ሞቃት ነው። አስጋዘው ይፈልጋል ሰው የሚበላ ነገር ዩ ኖ ተሰባስቦ እዚህ አካባቢ ምግብ ቤት ስለሌለ ስታዲየሙ ዙሪያ አበሻ የሚፈልገው አይነት ምግብ የለም እና እኛ የምናዘጋጀ አበሻ ምግብ ነው። ስሜ አለም ይባላል። የምሰራ እንደምታ አራዳ ቤት ይባላል። እኛን የሚጎበኙት ብዙ ኢትዮጵያኖች ይመጣሉ። የተጠፋፋ ሰው ይገናኝበታል። እንደውም የቤትችም ይመጣል። ይሄ ለየት የሚያደርገው ኢትዮጵያኖች የኢትዮጵያ ባህል ነው። ኢትዮጵያን ይመጣሉ። እንደገና የተጠፋፋ ሰው ሊገናኛል። ባኋላችንን ያስበኛል። እኔ በቀድሞ የፖሊስ ሰራዊት አባል ነኝ። ሻለቃ አንበሳ ሆራ እባላለሁ። የቀድሞ የኢትዮጵያ የሀገር መከላከያ እና የፖሊስ ሰራዊት ማህበር ሰብሳቢ ነኝ። እንደሚታወቀው እንግዲህ የቀድሞ የሀገር መከላከያ እና የፖሊስ ሰራዊት የኢትዮጵያን ዳር ድንበር በመጠበቁ በኩል የሚታማ ሰራዊት አልነበረም። ግን ይችን ድንግል አገር ጠብቆ ደሙን አፍሶ አጥንቱን ከስክሶ ለዚህ ትውልድ አስረክቧል። እንደሚታወቀው ይሄንን ይሄ መጠነኛ ማስታወቂያ ነው። እዚህ የማይመጣ ኢትዮጵያዊ የለም። ከሕፃን እስከ ትልቅ አዋቂ ድረስ ይመጣል። ይሄንን ሲያይ ምንድን ነው ብሎ መጠየቁ አይቀርም። ወደፊት ግን በጽሁፍ በመጽሐፍ መልክ የዛን ሰራዊት ጥንካሬና ድካሙን ሳንለውጥ ሳንቀይር ሀቁን ለኢትዮጵያ ሕዝብ ለማሳወቅ ለትውልድ ለማሳወቅ እየተዘጋጀን ነው። ለጊዜው ግን ይሄንን እዚህ የመጡ ኢትዮጵያውያኖች እንዲያውቁት ለማድረግ ብቻ ነው የምንጠቀምበት ወደፊት በስፋት እናስተዋውቃለን ብለን ተስፋ እናደርጋለን። ሀብታሙን እንደ ዘገባው እናመሰግናለን። አሁን ደግሞ ስለ ኢትዮጵያ ዳያስፖራ ትረስት ፈንድ የተቀናበረ ዝግጅት አለን። በኢትዮጵያ ዳያስፖራ ትረስት ፈንድ ላይ ንግግር ይዘናል። የኢትዮጵያው ቢሮ የሕዝብ ግንኙነት ኃላፊ ወይዘሮ ሀና አጥናፉ የፈንዱን የዋሽንግተን ዲሲ ሜሪላንድና የቨርጂኒያ ቻፕተር ሰብሳቢ ወይዘሮ ብርሃኔ ቤካ ገለቶ ኢትዮጵያውያኑ ለወገኖቻቸው ልቦናቸውን እንዲከፍቱና እጆቻቸውን በየዕለቱ እንዲዘረጉ እየጠየቁ ናቸው። ሰሞኑን አትላንታ ጆርጂያ ናቸው። ሁለቱንም አነጋግሬያለሁ። ወይዘሮ ብርሃኔ፣ ወይዘሮ ሃና ጤና ይስጥልኝ። ሰላም ጤና ወይዘሮ ሃና በቅድሚያ እንኳን ወደ ዋሽንግተን ዲሲ መጡ። ወይዘሮ ብርሃኔም እንዲሁ እዚህ ብዙ ስራ እየሰሩ የቆዩ ኖትና ሰው ምናልባት ብዙ ነገር ከሁለታችሁም መስማት ሳይፈልግ አይቀርም። እስቲ ወይዘሮ ሃና ከርሶ ልነሳና ለምን መጡ ወደ ዋሽንግተን? በጣም አመሰግናለሁ አቶ ሰለሞን። ዛሬ ነው የገባሁት ከአዲስ አበባን የገባሁት ዛሬ ማለት አርብ ጠዋት ገብቼ ያው ከሁለት ሰዓት እንደዚህ በኋላ ነው ከአንተ ጋር አሁን የተገናኘ ነው፣ እና ለሰጠኸኝ እድል ከልብ አመሰግናለሁ። ዋና የመጣ ነው የኢትዮጵያ ዲያስፖራ ትረስት ፈንድን ለማስተዋወቅ ነው። የኢትዮጵያ ዲያስፖራ ትረስት ፈንድ ባለፈው ሐምሌ ነሐሴ ላይ በክቡር ጠቅላይ ሚኒስትሩ የተቋቋመ ነው። ከእያንዳንዱ በየቀኑ ከምጠጡት ማኪያቶ ላይ አንድ ዶላር ለወገናችሁ እርዱ ብለው በጠየቁት መሰረት ይሄ ትረስት ፈንድ ተቋቁሟል። እሱን አሁን አትላንታ ላይ በሚደረገው አሜሪካ ውስጥ በሚደረገው የእግር ኳስ ጨዋታ ላይ በበለጠ ለማስተዋወቅ ነው ዛሬ የገባሁት። የሚሰሩ ቅድመ ሁኔታዎች ስላሉ እነሱ እነሱ ለማድረግ ነው ቀድሜ የመጣሁት። ለመሆኑ አሁን በምን ሁኔታ ላይ ይገኛል አዲስ አበባ ላይ ያለው ዝግጅት? ትረስት ፈንዱ ትረስት ፈንዱ ያው በሂደት ነው እየተሰራ የነበረው መጀመሪያ ትረስት ፈንዱን ለማቋቋም የአማካሪ ምክር ቤት ብለው አስራ ሰባት ሰዎችን ክቡር ጠቅላይ ሚኒስትሩ ሾመው ነበረ። እነሱ አሜሪካን ሀገር ፍሬንድስ ኦፍ ኢዲቲኤፍ ብለው የኢትዮጵያ ዳያስፖራ ትረስት ፈንድ ጓደኞች፣ ዳያስፖራዎች በውጭ ሀገር የሚኖሩ በሀገር ውስጥ የሚኖሩ ብለው የመተዳደሪያ ደንቡንና ህጉን ሲሰሩን የኖሩት ፈቃዱንም በዛው መሰረት አውጥተዋል። ከዛ በማስከተል አዲስ አበባ ውስጥ ሴክሬታሪያት ተብሎ ኢዲቲኤፍ ሴክሬታሪያት ተብሎ ዋናው ስራውን አገልጋዮች የሆኑትን ሶስት ሰዎች መርጠው ስራው መሰራት ተጀምሯል። ጽህፈት ቤቱ ማለት ነው። ጽህፈት ቤቱ አዲስ አበባ ላይ ነው ያለው። ትክክል ነው። ሙሉ ሰዓት የምንሰራ ሶስት ሰዎች እዛ አለን። እነዛ ሰዎች ያን እየሰራን እያለ በመሀል ደግሞ የቦርድ ኦፍ ዲሬክተርስ የምንለው የዳይሬክተሮች ቦርድ ተቋቁመዋል፣ ተዋቅረዋል። በመጨረሻው ላይ ያለፈውን አንድና ሁለት ወር ይሄን ነው ባለ ሁኔታ ስንሰራ የነበረው ይሄ ቦርድ ኦፍ ዲሬክተርስ ከተቋቋመ በኋላ ምን ምን ላይ ነው መስራት ያለበት? የትኩረት መስኮቻችን ምን ላይ ነው መሆን ያለባቸው? ምን እናስቀድም? መተዳደሪያ ደንባችን ምንድን ነው መሆን ያለበት? እንደዚህ የሚሉ የኮሚኒኬሽን ስትራቴጂ፣ ህዝቡ ጋር ለመገናኘት የግንኙነት ስልት ማለት ነው ልክ ነው። እነሱን ምን ላይ እናውል በሚል የተለያዩ ነገሮች ለባለድርሻ አካላት በቂ ግንዛቤ ማስጨበጥ ይኖርብናል። ከፍተኛ ፋይዳ ላዘሉ ፕሮጀክቶች ትግበራዊ የሚሆንበትን ያሰራረት ሂደት መቀየስ ይኖርብናል። ለትረስት ፈንድ የሚቀርቡ የፕሮጀክቶች ነው ይሄ ፕሮፖዛል የምንላቸው የሚመዘኑባቸው መስፈርቶች ምን ምን መሆን አለበት? እንደዚህ በሚል ከዳይሬክተሮች ቦርድ ጋር ሰፊ ውይይት ለሶስት ሳምንት ያህል ተደርጎ ነበረ። እነዚህ የዳይሬክተሮች ቦርድ እንግዲህ አስራ አንድ ናቸው። አንዱ ገና አልተሾመም። አምስቱ ከዳያስ ዲያስፖራዎች የሆነው ሶስቱ ከሲቪክ ማህበራት የምንላቸው ናቸው። እንደ ወጣቶች፣ ሴቶች፣ ከተለያዩ ኢትዮጵያያኖች የተወጣጡ ነው የሚሆኑት። ሶስቱ ከመንግስት ተወካዮች ናቸው። ግን እነዚህ ሶስቱ የመንግስት ተወካዮች በቀጥታ የሚሆን በተዘዋዋሪ ከዲያስፖራው ጋር ግንኙነት ያላቸው እና ፈንዱን ከሌሎች ከሚመለከታቸው የሴክተር መስሪያ ቤቶች ጋር በመወያየት ና በመናበብ እንዲሰሩልን የምንፈልጋቸው ናቸው። አንዱ የወጣት ገና አልተሾመም። ለጊዜው ከአስሩ ጋር ሆነን በቅርበት እየሰራን ያለ ነው። ወደ ወይዘሮ ብርሃኔ ቤካ ደግሞ ውስጥ ይዞር ልበል። እናንተስ ምንድን ነው እያደረጋችሁ ያላችሁት? በዳያስፖራ ካለው ኢትዮጵያዊ ጋር ወይም ትውልደ ኢትዮጵያዊ ጋር ያው እኛው እንግዲህ ከተቋቋምንበት ጊዜ ጀምሮ ጥሪው ከቀረበልን ጊዜ ጀምሮ የቻልነው በቤተሰብም፣ በጓደኛም፣ በኮሚኒቲም፣ በእምነት ተቋማትም የጥሪው ምላሽ እንዲሆን መጀመሪያ ያው ከማዋጣት ነው የጀመርነው። ቀጥለን ደግሞ በህጋዊ መንገድ ኢትዮጵያን ዲያስፖራ ትረስት ፈንድ በአሜሪካ ህግ መሰረት እንደነን ፕሮፊት ሪጅስተር አድርጎ ሊጋል ኢንቲቲነቱ ሲታወቅና ካገኘ በኋላ ደግሞ ቻፕተር እያቋቁመ ነው። ህጋዊ ካገኘ በኋላ ቅርንጫፉን ወይም ደግሞ የቢሲና አካባቢው ቻፕተር አቋቁመን ዋናው ዓላማችን የእኛ ማህበረሰቦቻችን ጋር ተገኝተን ዓላማውን አስተምረን የእኛ ማህበረሰቦች የቀረበላቸውን ጥሪ ተቀብለው መልስ እንዲሰጡ የቻሉት ዶላር ዲዮን እንዲያዋጡ የማይችሉት የሚችሉትን እንዲያዋጡ ከዛም በላይም ማድረግ የሚችሉት እንደዛው እያስተማርን በተለያየ የማህበረሰቦቻችን በሚገኙበት በአብያተ ክርስቲያናት፣ በመስጊድ እንዲሁም አጋጣሚ ሆኖ የኢትዮጵያ አዲስ ተመድም የመጡት ክቡር አምባሳደር ፍጹም አረጋ ከዲያስፖራ ማህበረሰብ ጋር ትውውቅ በሚያደርጉበት ጊዜም ተገኝተን ስለ አላማውና አስፈላጊነቱን በማስተዋወቅ እንዲሁም በሙስሊም ማህበረሰቦቻችን ኢድ አል ፈጥር ሲያከብሩ በኤምባሲ እዛ ላይ ተገኝተን አላማውን እና መሳተፍ እንዳለባቸው እንዲሁም እኛ እዚህ አካባቢ የምንሰራ ሰዎች በጎ አድራጎት ስለሆነ ያው ሰራተኞች ነን፣ የቤተሰብ ኃላፊዎች ነን። ተጨማሪ እኛን የሚያግዙ ኃይሎችን እንዲያግዙን በመጠየቅ ብዙ ቮሊንተሮች ሪኩሪት በማድረግ ያው ዋናው የኢዲቲኤፍ ሚሽን ወይም አላማው እንዲሳካ መልዕክቱን ባገኝንበት ቦታ ሄደን እያስተላለፍን ና ስራው እንዲሳካ ደግሞ የሚያስፈልጉትን ምን ያስፈልገናል እስካሁን ትምህርት ላይ የቆየ ነው። ባየነው ደግሞ እየጎድሉትን ለምሳሌ እስካሁን የሚደረገው ማህበረሰቡ ቀጥታ ኦንላይን ገብቶ አገር ቤት የሄደ ሰው አገር ቤት ኮመርሻል ባንክ ነው ያስገባው። እዚህ ሀገር ያሉት ባንክ ቀጥታ ሄዶ ማስገባት የማይችሉ ኦንላይን ገብተው ነው ዶኒ ሲያደርጉ የነበሩት። እነሱ ደግሞ የማይችሉ ስናስተምር የተረዳ ነው። ሁሉም ማህበረሰብ ኦንላይን ገብተው ዶኒ ማድረግ እንደማይችል ስንረዳ፣ እንዲህ ቀል ደግሞ ለእነሱ ክሬዲት ካርድ ፕሮሰሲንግ ሲስተም እስታብልሽ አድርገን ቀጥታ እሱን ይዘን እነሱ ጋር ሄደን በመጠቀም ካሽረሲ ሲስተም እስታብልሽ አድርገን እነሱ ጋር ስንሄድ ቀጥተኛ መቀበል እንድንችል ያሉትን የጎድሉትን ነገሮች እያሟላን ማህበረሰቡን እየቀሰቀስን በዚህ ስራ ላይ ነው ያለ ነው ማለት ነው። ለሁለታችሁም እስቲ አንድ ጥያቄ ላንሳላችሁ። ጠቅላይ ሚኒስትሩ በአሜሪካና በአውሮፓ ጉብኝት ያደርጉ በነበረ ጊዜ ከፍተኛ መነቃቃት፣ መነሳሳት ነበረ። እርሳቸው ወደ አሜሪካ ከመምጣታቸው በፊት አንስቶ ያንን ጥሪያቸውን ሲያደርጉ ብዙ በውጭ ያሉ ግዩራን ኢትዮጵያውያን እንዲሁም በሀገር ውስጥም ብዙ መነቃቃት ነበር መነቃነቅ ነበርና የጠየቁትን ለመስጠት ብዙ ሰው ተነሳስቶ እንደነበር አስታውሳለሁኝ። እኔ በብዙ አጋጣሚዎች በብዙ ስብሰባዎች ላይ ነበርኩኝ፣ ራሳቸው በተገኙባቸውም በሌሎችም እና አሁን አሁን ግን ሲታይ ይሄ የኢትዮጵያ ዲያስፖራ ፈንድ ይዞታ አዝጋሚ የሆነ ነው፣ ብዙ እየተነቃነቀ አይደለም፣ ብዙ እየተሳካላቸው አይደለም የሚሉ ስጋቶችንና ቅሬታዎችን እሰማለሁኝ። ትስማማላችሁ በዚህ ስጋት? ያ እንግዲህ እኔ እዚህ አካባቢ ማህበረሰብ ውስጥ በመሄድ ብዙ እንቅስቃሴ ስለማድረግ ከማህበረሰቡም ቀጥታ ጥያቄ ሲቀርብልኝ ነበር እና ሲቀርብልን ነበር እኔ ብቻ ሳልሆን የቻፕተሩ ወይም የቅርንጫፍ አባላቶች ወደ ሀያ በላይ ነን። በየቦታው ስንሄድ ከሚያጋጥሙን ውስጥ ስራው በተለይ በተለይ ከለገጣፎ መፈናቀሉ ወዲህ ይመለስ ገንዘባችን የሚሉ የሚጠይቁ ነበሩ ግን ያንን ይሄ it would be a best for us to rest just defend ለድሃው ሕዝብ መሆኑ እንጂ ከመፈናቀሉ ጋር እንደማይገናኝ ከመንግስት እንቅስቃሴ ጋር እንደማይገናኝ የዲያስፖራ ትረስት ፈንድ ራዕዩ ወይም ሀሳቡ ከፕራይም ሚኒስተሩ ይመንጭ እንጂ ፕራይም ሚኒስተሩም ሆነ የመንግስት አካላት በፈንዱ ላይ ምንም ዳይሬክት ኢምፓክት እንዳሌላቸው ወይም ደግሞ እንደማያዙ ተጠቃሚም እንዳልሆኑና ጥቅሙ የሚውለው ድሀው የኢትዮጵያ ሕዝብ መሆኑ ስናስረዳቸው ትተዋል ውች ድሮ ያደረጉት ሁሉ መልሰው ዶኔት ማድረግ ጀምሯል። የህዝቡ የመለየት ጉዳይ የፖለቲካ ሀገር ቤት ያለውን የፖለቲካ ሙቀትና የኢትዮጵያ ዲያስፖራ ትረስ ፈንዱን አላማ ከአለመረዳት የተነሳ እየተወሰነ ወደ ኋላ ተጎትተዋል። ግን ሀሳቡ እየገባቸው እየሄደ እያለ አሁን ብዙዎቹ ተመልሰው እያዋጡ ነው። እኔ ዋናው አለመረዳት ነው። አገር ቤት ውስጥ ያለውን የፖለቲካ እንቅስቃሴና የትረስ ፈንዱን አላማ ካለመረዳት የተነሳ የተለያየ ሪአክሽን ነበረ። አሁን ግን በመማር በተለያዩ የማህበረሰብ ክፍሎች ስብሰባ ላይ ሀሳቡን መልስን መላልስን በማስተማር ሰው እየተቀየረ ነው። ያስቆምናቸውም ብዙ አሉ። ዋናው ከሀገር ቤት ጋር ከፖለቲካ ጋር አገናኝተውት ነው እንዲቀዘቀዘ የቻለው። ወደዚህ ጉዳይ ትንሽ ዘግየት ብዬ መለሳለሁ። አመሰግናለሁ። ወይዘሮ ብርሃኔ አዲስ አበባ ላይ ምን ያህል ይሄ ሽታ ይሰማችኋል? እንዴት ነው የምትገነዘቡት ያለው ነገር? ወይዘሮ ለዛሬ አመሰግናለሁ ሁለቱንም። ንግግራችን ይቀጥላል። ሙሉውን ውይይታችንን ከፌስቡክና ከዌብሳይታችን ማግኘት ትችላላችሁ። ለማንኛውም አትላንታ ጆርጂያ ላይ ያላችሁ ወደ ኢዲቲኤፍ ኪዮስክ ብቅ ብላ እያላችሁ አነጋግሯቸው። ጥያቄዎች ቢኖሯችሁ ለእኛም ላኩልን። ወደ ዌብሳይታቸውም ግቡ። ወደ እነርሱ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮግራሙን በመራልን ኦኬ፣ በእኛ በኩል አብቅተናል። ትግርኛ ይቀጥላል። ሰላም ደለ